ወንጭና እንደ ቁም የምጠብቀው ደሙ ምንቀረፍ ነው። ይቅርታ ጀሪ፣ ነው ለምን እንዲሁ፣ እንዲሁ ማለት ምን ማለት ነው? ይሄው እንደዚህ ሆነሽማ፣ በምንም ሂሳብ ብቻሽን ልተውሽ አልችልም። ጀሪ፣ በእናትሽ ከማንም ጋር ማውራት አልፈልግም። አልቀርብሽም። እኔ ላውራሽ ፈልጌሽ መሰለሽ? እና ለምንድን ነው እንዲሁ ብቻሽን ሳይሽ ካጠገብሽ ሊሆንልሽ ብዬሽ ነው እንጂ ላውራሽ ፈልጌ እንኳን አይደለም። ኡፍ ጀሪ፣ አድርቅ እኮ ነሽ። you